እንዶተ ሁሉ እንግዲህ ዛሬም አንድ የጤና ርዕሰ ጉዳይ ይይዘናል። የዛሬው ለመወያየት የመረጥነው ርዕሰ ጉዳይ የእንቅርት በሽታ ነው። እንግዲህ የእንቅርት በሽታ ለሕይወት አስጊ ከሆኑ በሽታዎች መካከል አንዱ ነው። በወቅቱ ካልታከመ ደግሞ ወደ ካንሰርነት የመቀየር ዕድሉም እንዲሁ በጣም ከፍተኛ ነው። በዓለማችን ላይ ከ መቶ ሺህ የእንቅርት ታማሚ ሰዎች መካከል ሶስት ነጥብ ሰባት ያህሉ ወደ እንቅርትነት እንደሚቀየርባቸው የተለያዩ መረጃዎች ያሳያሉ። በሀገራችንም እንዲሁ የእንቅርት በሽታ የብዙዎችን በር እያንኳኳ ነው የሚገኘው ታከመ ደግሞ ለከፋ የጤና እክል እንደሚያጋልጠንም እንዲሁ መረጃዎች ያሳያሉ። በሀገራችን እንግዲህ የእንቅርት ችግር አንድ ነጥብ ሁለት ፐርሰንት ቢሆንም ከግማሽ በላይ የሚሆኑት ሰዎች ግን ይሄ የእንቅርት ህመም አብሯቸው እንዳለ ወይም በዚህ እንደተጠቁ የማወቅ እድላቸው በጣም አናሳ ነው ወይም አያውቁም። በተፈጥሮ እንግዲህ ታይሮይድ የተባለው የፊታችን በፊት ለፊታችን አንገታችን አካባቢ የሚገኝ የሰውነት ክፍል ሲያብጥ ወይም ሲተልቅ እንቅርት እንለዋለን። አንዳንዴ ደግሞ ይሄ ምልክት ሳያሳይ በውስጥ በኩል እብጠት ሲኖርም እንዲሁ የእንቅርት ህመም ልንለው እንችላለን። ነገር ግን አንገት ላይ ያለን ባጭ ሁሉ ደግሞ እንቅርት ነው ብለን መውሰድ እንዲሁ እንደማንችል የጤና ባለሙያዎች ያስረዳሉ። እንግዲህ ህመሙ በተለያዩ የታይሮይድ ሆርሞን ለማስተካከል ከሚወሰዱ መድኃኒቶች ጀምሮ እስከ ቀዶ ህክምና ድረስ ህክምናዎች አሉት። እንግዲህ የእንቅርት ህመም በጊዜው ካልታከም ነው ወይንም ካላወቅ ነው ካለየ ነው ልብን ሊያደክም ወይም ሊያዘገይ ይችላል። የአካል እንቅስቃሴ ወቅት ትንፋሻችን ጥርጥር ማለትና ነው። የትንፋሽ መቸገር ማውጣት መቸገር ሊያጋጥመን ይችላል። ቁርጭምጭሚት ላይ እብጠት ወይም ፈሳሽ ነገር ሊኖር ይችላል። የደም ግፊትና ኮሌስትሮልንም እንዲሁ ከፍ በማድረግ የልብ ድካም የመያዝ እድላችንንም በጣም ከፍ ሊያደርገው ይችላል። እንግዲህ የታይሮይድ ካንሰር ደግሞ የእንቅርት ሕመምን ችላ ስንለው ሳንታከመው ከፍ እያለ ሲሄድ የሚያጋጥም ሕመም ነው። እንግዲህ ባልተለመደ የታይሮይድ ሴሎች መቀየር ምክንያት የሚከሰትን በሽታ ነው። በወቅቱ ካልታከመ እንግዲህ ወደ ተለያዩ የሰውነታችን ክፍል ይሰራጫል። ከዛም ላልተፈለገ ስቃይ እንዲሁም ለሞት ሊያጋልጠን ይችላል ማለት ነው። እንግዲህ የታይሮይድ ካንሰር ምልክት ቀደም ብለን እንደገለጽ ነው የማሳየት አቅሙ በጣም ዝቅተኛ ነው። ስለዚህ ምልክቶች ይኖሩታል። እነዚህ ምልክቶች ደግሞ እና ሌሎቹንም መሰል ጉዳዮች ልናነሳ እዚህ ስቱዲዮ እንግዳ ጋብዘናል። እንግዳችን ዶክተር አጋአዚ ጥሩ ነው ይባላሉ። በዘውዲቱ መታሰቢያ ሆስፒታል የቀዶ ሕክምና ስፔሻሊስት ናቸው። ዶክተር እንግዲህ ዛሬ በእንቅርት ላይ ያለህን እውቀት እንዲሁም ልምድ ልታካፍለን እዚህ ስቱዲዮ ፈቃደኛ ሆነ ስለተገኘ እጅግ በጣም አድርጌ አመሰግናለሁ። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እኔም አመሰግናለሁ። በጣም ቆንጆ። እንግዲህ ቀደም ሲል ስለ እንቅርት ሕመም ነው ዛሬ የምንወያየው መረጃዎችንም፣ እንዲሁም ለተመልካቾቻችን አጠር አድርጌ ስገልጽ ነበር። ያው የአንተን ድርሻ ሳልነካ ማለት ነው። ሰፊውን ማብራሪያ ከአንተ ነው የምንጠብቀው። እንደው ለመነሻ ያህል የእንቅርት በሽታ ስንል ምን ማለታችን ነው? የትኛውን የህመም አይነት ነው የእንቅርት ሕመም ልንል የምንችለው? ከዚህ እንጀምር። ጥሩ እንግዲህ የእንቅርት ከእንቅርት በሽታ ከመነሳታችን በፊት የታይሮድ ጤና ራሱ ምንድነው፣ ታይሮድ ምንድነው፣ ስራውስ ምንድነው የሚለውን ትንሽ ልጠቃቅስ የሚሻል ይመስለኛል። ምክንያቱም ታይሮድ የሚባለው በሰውነታችን ውስጥ ሆርሞን ከሚያመነጩ አንዱና ትልቁ የሰውነታችን ክፍል ነው። አስፈላጊነቱ ምንድነው? ስራው ምንድነው? በሰውነታችን ውስጥ ታይሮክሲን፣ ቲስሪና ቲፎር የሚባሉ ሆርሞኖችን ያመነጫል። እነዚህ ሆርሞኖች ለሰውነታችን እጅግ በጣም ጠቃሚዎች ናቸው። ምክንያቱም ሰውነታችን ውስጥ ያለው ሜታቦሊዝም፣ እድገት፣ የሙቀት መመንጨት ወይም ሂት ፕሮዳክሽን፣ እንዲሁም የህፃናት የአንጎል ዲቨሎፕመንት እና የልባችን መምታትና ስራውን የሚቆጣጠሩ ሆርሞኖች ናቸው። እነዚህ ሆርሞኖች በጣም አስፈላጊ ሆርሞኖች ናቸው። የእንቅርት በሽታ የምንለው ይህ የታይሮዲቲ ከተፈለገ በላይ በሚያብጥበት ጊዜ ነው እና ምክንያቶቹም የተለያዩ ናቸው እንቅርት የሚመጣው በተለያየ ምክንያቶች ሲሆን በእኛ ሀገር ዋነኛው ምክንያቱ አዮዲን የአዮዲን እጥረት ነው። አዮዲን እጥረት ደግሞ አዮዲን ለእነዚህ ሆርሞኖች መሰራት ዋናው እና አስፈላጊው ንጥረ ነገር ነው። በአንዳንድ አካባቢዎች በሀገራችን በአንዳንድ አካባቢዎች ይህ የአዮዲን እጥረት ይኖራል። በአፈር ውስጥም በምግብ ውስጥም ያነሰ እንደሆነ ይህ ይህ የአዮዲን እጥረት የሚያመጣው እንቅርት ይኖራል ማለት ነው። ሌላው ደግሞ እንቅርት የሚመጣው ወይ ሆርሞን በጣም ከተፈላጊ በላይ በሚበዛበት ጊዜ፣ ወይ ደግሞ ሆርሞኑ ከተፈላጊ በላይ በሚያንስበት ጊዜ ይሄም የእንቅርት ችግርን ያመጣል። ሌላው የእንቅርት ችግር የሚመጣው ደግሞ በካንሰር ምክንያት ነው። እነዚህ እና የመሳሰሉት የእንቅርትን ችግር ያመጣሉ ማለት ነው። በጣም ቆንጆ። ስለዚህ ቀደም ሲል ዶክተር ለትነግራ እንደሞከርከው እንግዲህ ለእንቅርት ህመም ብዙ ጊዜ እንደ መንስኤ ከሚነሳው አንዱ የአዮዲ ንጥረት ነው። ስለዚህ የአዮዲ ንጥረ ነገርን ማግኘት ያለብን ወይም መጀመር ያለብን ከየትኛው እድሜ ነው? እስከ የትስ ነው ደግሞ መቀጠል ያለብን? አዮዲን እንግዲህ ከሁሉም እድሜ ከመነሻው ከህጻናት እስከ አዋቂ ድረስ ማግኘት አለብን፣ እና አዮዲን የምናገኘው በምንመገበው ምግብ ሲሆን፣ ለምሳሌ ከምንመገባቸው ምግቦች ከስጋ፣ እንቁላል፣ አሳ እና ከመሳሰሉት እነዚህን የአውዲን ንጥረ ነገር እናገኛለን ማለት ነው። አውዲን በበቂ ሁኔታ የማናገኝባቸው ምግቦችም አሉ። የአውዲን ለምሳሌ እንደ ካቤጅ ወይም ደግሞ የጥቅል ጎመን አይነት አይነት ምግቦች፣ ስኳር ድንች እና እነዚህን የመሳሰሉ እና ወተርሜሎን ወይም ደግሞ ሀብ ሀብ ሀብ፣ አዎ የምንለው እነሱ እነሱ እጥረት አላቸው እና ያንን በብዛት በምንመገብበት ጊዜ ሌላውንም አናገኝ ከሆነ የአዮዲን እጥረት ይኖራል ማለት ነው እና የእንቅርት ችግር ሊመጣ ይችላል በምንመገባቸው ምግቦች ምክንያት። በጣም ቆንጆ እንግዲህ። የታይሮ የሌላው መንስኤ የእንቅርት መንስኤ ደግሞ ብለው ያነሱት ዶክተር የታይሮች ሆርሞን ከሚገባው በላይ ምላሽ መስጠት ወይንም በብዛት መመረት ምን ማለት ነው። በብዛት በሚመረትበት ጊዜ በአገራችን ውስጥ በአጠቃላይ ሦስት አይነት እነዚህ ታይሮቶክሲኮሲስ የምንለው በሽታ ነው በእንግሊዘኛ ወይም ደግሞ በሆርሞኑ በብዛት በሚኖርበት ጊዜ ነው። ስለዚህ ያ ደግሞ ሜታቦሊዝም ከመጠን በላይ ያልፋል ማለት ነው ሰውነታችን ውስጥ። አንደኛ ልብ ከመጠን በላይ እንዲሰራ ይሆናል። ያ ደግሞ ልብ በጣም ከመጠን በላይ ከሰራ ይጨነቅና ከመጨናነቁ የተነሳ ፌል የማድረግ ወይም አለመስራት የልብ ህመም ያስከትላል ማለት ነው። እንዲሁም ደግሞ ሰውነታችን ምግብ ብንመገብም የሚወጣውና ሜታቦሊዝሙ ስለሚበልጥ እየበላንም መክሳት ይኖራል ማለት ነው። ይሄ አንዱ ምልክት ነው። እንቅልፍ የማጣት ምልክት፣ የመቅበዝበዝ እንዲህ እንዲህ አይነት ምልክቶች አሉት። እንዲሁም ቶሎ ቶሎ ሽንት ቤት የሚሄድ እንደዚህ፣ ተቅማጥ፣ ሰውነታችን የመሞቅ የመጨነቅ እና ብዙ በሰውነታችን ውስጥ አብዛኛውን አይነት ምልክት ይኖረዋል ማለት ነው። በሚበዛበት ጊዜ እነዚህ ምልክቶች የታይሮይድ መብዛት ሲያንስ ሲያንስ ደግሞ በተቃራኒው የመደበት በትላልቅ ሰዎች ላይ እና በትናንሽ የድካም ስሜት የመወፈር ስሜት ይኖራል። ከፍተኛ የሆነ ድካም ይኖራቸዋል። ራስ መታት ይኖራቸዋል። ዲዚነስ የምንለው አይነት ስሜት አላቸው። በትልልቅ ሰዎች በህፃናት ላይ የተከሰተ ሲከሰት በጣም ከባድ ነው የሚሆነው ምክንያቱም የሰውነታችን አእምሮ በደንብ አያድግም። ያ ደግሞ አእምሯችን ያላደገ እንደሆነ ትምህርት የመቀበል የማወቅ እና የማደግ በአእምሮ የማደግ ሁኔታችን ክሬቲኒዝም የሚባለው ማለት ነው። እሱም ይከሰታል እና ልጆች አእምሯቸው በጣም ዝቅተኛ ይሆናል ማለት ነው። እንዲያው የዚህ የታይሮዲ ጢ በብዛት መመረትም ሆነ ማነስ መንስኤ አለው። ምናልባት ከአመጋገባችን ነው ከነኗር ስታይላችን ምንድን ነው የታይሮድ ሆርሞን ማነስ በአብዛኛው የሚከሰተው ታይሮዳይተስ የምንለው ነው። ራሱ የሚሰራው በዘርም ሆነ በተለያዩ ምክንያቶች የሚፈጠር በአብዛኛው መምጫው በማይታወቅ በሴቶች ላይ በብዛት የሚከሰት ነው። ያ ታይሮድ ራሱ የራሱን ኢንፍላሜሽን በሚፈጥርበት ጊዜ ይሄ ታይሮዳይተስ የምንለው አንዱ ኮዝ ነው። እሱን ያመጣል። እሱ ዋናው ዋናው ኮዙ ነው። ኮዙ ከምን እንደሚመጣ በብዙ የሚታወቅ ነገር የለም። እንቀጥላለን። ዶክተር እንግዲህ ቀደም ሲል የገለጽናቸው ምልክቶቹ ለየብቻ ገልጸናል። አንዳንዴ ምልክቶቹ ተመሳሳይ የሚሆኑበት አጋጣሚ አለ። አዎ፣ እነዚህ ምልክቶች ላይ ላይታወቁም ይችላሉ። ብዙ ጊዜ ላይታወቁ ይችላሉ። እንደዚህ ኖን ስፔሲፊክ ሲምተም ይኖራቸዋል። በአብዛኛው የሚታየው ይሄ የጎይተር ምልክት ወይም የእንቅርት ማበጥ ነው። የእንቅርት ማበጥ ሲኖር እንግዲህ ምክንያቱን ማወቅና መረዳት በጣም ያስፈልጋል። አንደኛ ይሄ እንቅርት ዝም ብሎ ሲምፕል ነው ወይ ቀላል እንቅርት ነው ወይ? ሁለተኛ ቀላል እንቅርት ካልሆነ ደግሞ ከመጠን በላይ ሆርሞን ሲያመነጭ የሚመጣ እንቅርት ነው ወይ ወይም ደግሞ በካንሰር የሚመጣ እንቅርት ነው ወይ ብሎ መለየት ያስፈልጋል። ይህ እንግዲህ ከሕክምና ታሪክ ጀምሮ በመዳሰስ በሐኪሙ በሚዳስሰው እና በሚያው እንዲሁም የተለያዩ ምርመራዎች በሚያደርገው ይታወቃል ማለት ነው። ስለዚህ ይህን መለየት ያስፈልጋል። ምንም ቀላል እንቅርት ከሆነ ሕክምናው እንግዲህ መከታተል ብቻ ሊሆን ይችላል። ምንም ላያስፈልገው ይችላል። መከታተል ከሐኪም ጋር እየተመካከሩ መቆየት ሊሆን ይችላል። ነገር ግን የካንሰር እንቅርት የሆነ እንደሆነ ያው ግዴታ ሕክምና ያስፈልገዋል። አንደኛውና ዋነኛው ሕክምና ያው የሰርጀሪ ሕክምና ነው። የቀዶ ጥገና ሕክምና ያስፈልገዋል ማለት ነው። ዋናው ወደ እሱ እንመጣለን። እንደው ምናልባት ዶክተር የእንቅርት ሕመም የምንለው ፔን አለው ወይንም ይሄ ሕመም አለው የእንቅርት ሕመም ፔን የሚኖረው አብዛኛውን ጊዜ ብዙ ብዙ ጊዜ እንቅርት ሕመም የለውም። ያው ማበጥ ነው የሚኖረው። ግን አንዳንድ ምልክቶች አሉት። ፔን የሚኖረው ወይም ሕመም የሚኖረው ያብጥና ለምሳሌ እንደ ሲስቱ ውሃ የቆጠረ የቋጠረ እንደሆነ ወይም ደግሞ ደም ውስጥ የፈሰሰ እንደሆነ ህመም ያመጣል። አብጦ ከመጠን በላይ አብጦ በሚፈስበት ጊዜ ያ አንዱ የህመም ምልክት ይመጣል። ሲስትም እንደዚሁ በሚሆንበት፣ ሌላው ካንሰር በሚሆንበት ጊዜ ነርቮችን በሚጫንበት ጊዜ ህመም ይመጣል። አንዱ የካንሰር ምልክት ይሆናል። ሌላው ደግሞ ኢንፍላሜሽን ወይም ታይሮይዳይትስ የምንለው አይነት እንቅርት እንደሆነ ህመም ሊያስከትል ይችላል እንጂ በአብዛኛው ህመም አይኖርም። መዘጋት የድምጽ መለወጥ አንዱ የካንሰር ምልክት ሊሆን ይችላል። ምክንያቱም ካንሰር በአካባቢው ስለሚያል እዛው አካባቢ የሚገኘውን ለድምፅ መቆጣጠር አስፈላጊ የሆነውን ነርቭ በሚጫንበት ጊዜ ድምጽ መቀየር ካለ ምልክቱ ካንሰር መሆኑን ማረጋገጥ ያስፈልጋል ማለት ነው። ወደዛ የሚያንደረድር ነው። በአብዛኛውን ድምጻቸው ተለውጦ የመጡ እንደሆነ የካንሰር ምልክት መሆኑን ያሳያል ማለት ነው ወደ አይነቶቹን ንምጣ እንቅርት ማም አይነትና ደረጃዎቹ እንዴት ያሉ ናቸው? እንግዲህ ቅድም ለመናገር እንደሞከርኩት ያው አይነቶቹ ሲምፕል ወይም ቀላል የምንለው አለህ። ቀላል ጎይተር ብዙም ህክምና ላይ ያስፈልገው የሚችለው እንደዚሁ ክትትል ብቻ የሚያስፈልገው ሊሆን ይችላል። ነገር ግን አንዳንድ እንቅርት ወደ ውስጥ በማደግ የአየር ቧንቧን መዝጋት እንዲሁም ባልታወቀ ጊዜ ሞትን ሊያስከትል ይችላል። ያ አይነት ምልክት የአየር የመዘጋት የመታፈን ምልክት ሲኖር፣ ይሄ ደግሞ አንዱ ቶሎ በሰርጀሪ ወይም በቀዶ ሕክምና መውጣት ያለበት ሁኔታ ነው የሚሆነው ማለት ነው። ሌላው አይነት እንቅርት ደግሞ ዝም ብሎ አድጎ ብቻ ሳይዙ በጣም የሚጨምር ነገር ግን ምንም ሌላ የሆርሞን ምልክት የማያሳይ ማለት ነው። ሌላው ደግሞ ሆርሞን በአብዛኛው የሚረጭ አይነት እና ሆርሞን ደግሞ በትንሹ ከሚፈለገው በታች የሚረጭ ሲሆን ሃይፖታይሮይዲዝም የምንለው እንደዚህ። በጣም በርካታ ናቸው በርካታ ናቸው። እና የካንሰር ካንሰሮቹ ደግሞ የተለያዩ አይነት ካንሰሮች ናቸው። ስለዚህ ይሄንን ለማረጋገጥ የግድ ምርመራ አስፈላጊ ምርመራ ግዴታ አስፈላጊ ነው። እንደው በደንብ የእንቅርት ህመም በደንብ ታክሞ ሊደን የሚችለው የትኛው አይነት ሲሆን ነው? ምንም ደረጃውስ? የትኛው ደረጃ ጋር ሲሆን ነው? በአብዛኛው የእንቅርት ህመም እንግዲህ ህክምናው አጥጋቢ ነው ማለት ይቻላል። በሁሉም በሁሉም እስከ ካንሰር ድረስ ብትሄድ ማለት ነው። እንግዲህ ትልቁ እና ከባዱ የእንቅርት ህመም የካንሰር ሲሆን ነው። ከካንሰርም አብዛኞቹ ዋናዎቹ ሶስት አይነቶች ናቸው። በአብዛኛው ሶስቱ ጥሩ አጥጋቢ ህክምና ይኖራቸዋል ማለት ነው። ነገር ግን አንዳንድ የካንሰር አይነቶች በጣም አግሬሲቭ የሆኑ ስቴጃቸው በጣም ገና ሲይዝም በጣም እና ቶሎ የሚገድሉ አይነት አሉ። እነሱ ደግሞ በጣም እንትን አይደሉም፣ ኮመን አይደሉም፣ ወይም ብዙም አይደሉም። በአጠቃላይ ህክምናው ከትንሹ ጀምሮ እስከ ካንሰር ድረስ ደረጃ ያለው ሕክምና አጥጋቢ ነው ማለት ይቻላል። ብዙ ጊዜ እንግዲህ የእንቅርት ህመም ከወንዶች ይበልጥ ሴቶች ላይ በብዛት ይከሰታል። የተለያዩ አይነት የእንቅርት አይነቶች በሴቶች ላይ ነው የሚበልጡት። ምክንያት ይኖረው ሬሾ እንግዲህ ከአንድ እስከ አምስት ከአምስት ከአንድ እስከ አምስት ከአንድ እስከ አስር ድረስ ይሆናል። አንድ ወንድ አስር ሴት ማለት ነው። ምን ለምን ይሆናል ይሄ ምክንያቱ? ይሄ እንግዲህ አንዱ በሆርሞን ምክንያት ነው። ሴቶች ላይ ኢስትሮጂን ሆርሞን በብዛት ስላለ በተፈጥሮ በተፈጥሮ ኢስትሮጂን ደግሞ ለሴቶች ለመውለድ እና ለእርግዝና አስፈላጊ ሆርሞን ነው። ያ ደግሞ ከታይሮድ ሆርሞን ጋር ተቀራራቢነት ስላለው ሪሴፕተሩ ወይም ያንን የሚያነባው አንድ አይነት ስለሆነ አንዱስ ነው። ሁለተኛ ደግሞ የሴቶች የሜታቦሊዝም ዲማንድ ከወንዶች የበለጠ ነው። ይህ ደግሞ ምክንያቱም ሴቶች እርግዝና አለ፣ ወሊድ አለ። ስለዚህ ይህ ሆርሞን በአብዛኛው ለሴቶች ነው የሚሰራው ማለት ነው። ምክንያቱም ሊወልዱና ሊያጠቡ ስለሚችሉት በዛ ታሳቢነት የታይሮድ መጠኑ ራሱ የጨመረ ነው የሚሆነው እና የታይሮድ ጥም የሚጨምረው በዛ ምክንያት ነው። አዎ ወደ እሱ ልመጣ ነው። እንደ እርግዝናና የእንቅርት መም ያላቸው ዝምድና ያላቸው ግንኙነት ምን እንደሆነ ብዙ ጊዜ ምንም የሌለበት ሰው በእርግዝና ጊዜ ጊዜ የእንቅርት መም ይዞ እንግዲህ ሆርሞኖቹ የሚሰሩት ከላይ ከአንጎል ጀምሮ ፒቱቻሪ ከሚባለው ከቲኤስኤች የሚባለው እርግዝና በሚኖርበትና ወሊድ በሚጠበቅበት ጊዜ ይህ ሆርሞን ለእናትየው ብቻ ሳይሆን ለልጁ ታሳቢ በመሆን ፕሮዳክሽኑ ወይም መጠኑ በብዛት መመረት ይኖርበታል ማለት ነው። ያ ስለሚያስፈልግ በብዛት ለመመረት ይሄንን ስቲሙሌት የሚያደርገው ወይም የሚያነቃቃው ሆርሞን ከፒቱታሪ ከሚባለው ካንጎላችን ካለው ክፍል በብዛት ስለሚመነጭ ያንን ደግሞ ታይሮድ ያለበትን ቦታ ለማዘዝ ኮንቲኒስ የሆነ ስቲሙሌሽን እንዲያድግ ያደርገዋል። ስለዚህ ፕሬግናንሲውና ወይም እርግዝናውና ወሊዱ ካበቃ በኋላ ይህ አክሽን ስለሚያበቃ እንደገና ይከስማል ማለት ነው። ስለዚህ የተለመደ ነው፣ በእርግዝና ጊዜ የሚወጣ የሚያብጥ ጎይተር ያው ሊከስም ይችላል ማለት ነው። እርግዝናውን ስንጨርስግዝናውን ሊከስም ይችላል ማለት ሊከስም አንዳንዴ ግን የመቀጠል አጋጣሚ የመቀጠል አጋጣሚም ሊኖረው ይችላል ብዙ ጊዜ ግን የተለየ ሕክምና የሚያስፈልግበት ሁኔታ የለም ወይ ሆርሞኑ በዛው ጨምሮ ካልቀረና ሕክምና የሚያስፈልገው ካልሆነ በስተቀር ብዙ ጊዜ የተለየ ሕክምና አያስፈልገውም ከክትትል ውጭ ማለት ነው። በጣም ቆንጆ ተመልካቾቻችን ፋናጤናን ነው እየተከታተላችሁ የምትገኙት። የእንቅርት ህመም ላይ ነው እንግዲህ ዛሬ በትኩረት እየተነጋገርን ያለ ነው። ስለዚህ በተለይ በእርግዝና ወቅት የእንቅርት ህመም ያጋጠመሽ እናት ወይም እህት ካለሽ ልምድሽን ብታካፌን፣ ምክንያቱም ለሌሎችም ጥሩ ተሞክሮ ይሆናልና እንዲሁም ጥያቄ ግልጽ ያልሆነላችሁ ሀሳብ ካለ በ8222 አጭር የጽሁፍ መልእክታችን ክፍት ነው። በሱ ሀሳብ አስተያየታችሁ ማድረስ ትችላላችሁ። እኛ ደግሞ ጥያቄያችሁን ለማስተናገድ እንሞክራለን ማለት ነው እንግዲህ ዶክተር ጥሩ ነው። እየቆየን ያለ ነው። በተለይ እዚህ አንገታችን አካባቢ አብጦ የምንመለከተው ነገር አንዳንዴ የውጫዊው አካላችን ላይ ምልክቱ ሲታይ የሆነ ጊዜ በጣም ያብጣል፣ ይተልቃል፣ የሆነ ጊዜ ደግሞ ሳይዙ በጣም ያንሳል ይላሉ በዚህ ህመም ተጠቂ የሆኑ ሰዎች። ምንድን ነው ምክንያት ይኖረው ይሆን እንዲህ የሚሆንበት የሚቀያየርበት፣ ሳይዙ የሚቀያየርበት? እንግዲህ የተለያየ ምክንያት ይኖራል። አንደኛ ህክምና ከወሰዱ ለምሳሌ ታይሮክሲን ሆርሞን የምንለው አለ። ታይሮክሲን በምንሰጥበት ጊዜ ሳይዙ ሊቀንስ ይችላል። ለህክምና ለህክምና ምክንያት ነው አንዱ የሚቀንሰው ወይም ያው ሰርጀሪ ከተሰራ በኋላ ያው ስለሚወጣ ሊቀንስ ይችላል። ሌላው የሚቀንስበት ቅድም እንዳል ነው ፕሬግናንሲ ነው። በፕሬግናንሲ ወይም በወሊድና በእርግዝና ጊዜ ይጨምርና ያው ወሊዱና እርግዝናው በሚያበቃበት ጊዜ የመክሰም ሁኔታ ይኖራል ማለት ነው። አለበለዚያ አንዱ ደግሞ የሚከስመው ሰውነታችን እየወፈረ በሚመጣ ጊዜ የመታየትና ያለመታየት ጉዳይ አለ። ነገር ከሰውነታችን እኩል ይለጠጥና አንዳንድ ጊዜ ወንዶች ላይ ይሄ መስላቸው ወይም አዳም አሱ ስለሚይዘው ላይ ይታይ ይችላል ላይ ይታይ ይችላል። ብዙ ቆይቶ ነው በጣም ካደገ በኋላ ሊታይ ይችላል። ሌላው ደግሞ የማይታይበት ምክንያት ወደ ውስጥ ወደ ታች በሚያድግበት ጊዜ ነው። ወደ ታች በሚያድግበት ጊዜ ላይ ይታይ ይችላል ማለት ነው። በዚህ ምክንያት ነው። ሌላው ደግሞ ትንሽ አንሶ በፊት ሳይዙ ትንሽ ሆኖ በተለየ ሁኔታ ሳይዙ በሚያድግበት ጊዜ ያኔ የካንሰር ጥርጣሬ መኖር ይኖርበታል ማለት ነው። በፊት እንግዲህ አስር ዓመቱ ነበር ይሄን ያህል ነበር፣ ትንሽ ነበር። ነገር ግን ከሁለት ወር በኋላ በጣም አደገ የሚል አይነት ነገር ካለ ወደ ካንሰር ምልክቶች ያመዝናል ማለት ነው። ስለዚህ ቶሎ በፍጥነት ወደ ሕክምና ተቋም ይሄዳል። በጣም ቆንጆ እንደው ካንሰር በዘር ይቅርታ፣ የእንቅርት ነው ካንሰር ከመሄዱ በፊት እንደው መጀመሪያ በዘር ይተላለፋል። ሁለቱም አይነት የእንቅርት አይነት የትንሹም ሲምፕል ወይም ቀላሉን ጎይተር የምንለውም ሆነ የካንሰር አይነት ጎይተር የምንለው በዘር የመተላለፍ እንትን አለ፣ በዘር ይተላለፋል። እንደው ምን ያህል ፐርሰንቱን በትክክል መናገር ባልችልም ግን በዘር ይሄዳል፣ በዘር ይሄዳል። የእንቅርት ምንድን ነው አሁን ዘር የሚያመጣው ኢንዛይም አለ ታይሮክሲን ኦር ታይሮይድ ሆርሞኖችን ሜታቦላይዝ የሚያደርግ ኢንዛይም አለ ሰውነታችን ውስጥ እነዚህ በዘራቸው ያ ኢንዛይም የሌላቸው ሰዎች በእንቅርት ይጠቃሉ ማለት ነው ይጠቃሉ በጣም ቆንጆ እንደው በየትኛው የእድሜ ክልል ላይ ነው በጣም በይበልጥ ጎልቶ የመከሰት እንትን ያለው የተለያየ አይነት አሁን ለምሳሌ ከመጠን በላይ የማመንጨት አሁን ቶክሲክ ጎይተር ምን ነው አለ ቶክሲክ ማልቲ ከቶክሲክ ጎይተሮች ውስጥ ሁለት አይነት አለ። ግሬቭስ ዲዚዝ የምንለው በጣም ወጣት ሴቶች ላይ ነው የሚከሰተው። ነገር ግን በአዮዲን ዴፊሸንሲ ምክንያት የሚመጣው ቶክሲክ ጎይተር ትንሽ ከ40 ከ50 አመት በላይ የሆናቸው በትላልቅ ሰዎች ላይ ይከሰታል ማለት ነው እና ካንሰሩም በሁለቱም እድሜ ክልል ይከሰታል በትናንሽም በትላልቅም የእድሜ ክልል ሊከሰት ይችላል። ነገር ግን አሁን በትላልቅ የእድሜ ክልል በሚከሰት ጊዜ አንዳንድ ካንሰሮች አግሬሲቭ ይሆናሉ። የተለየ እንትን ይይዛሉ ማለት ነው። የመዳን እንትናቸውን ይቀንሳሉ። አርሊ ግን ከሆነ ከሆነ የመታከም እድል ይኖረዋል። በጣም ቆንጆ። እንግዲህ ሌላው ለእንቅርት ህመም ተጋላጭ የሚባሉ አካባቢዎች አሉ ወይ በቅድሚያ አሉ የሚለውን እናንሳለን። ለእንቅርት ህመም ተጋላጭ አካባቢዎች አሉ እንግዲህ፣ እነኚህ ኢንደሚኬሪያ የምንላቸው ናቸው እንደሚከራ በሀገራችን ውስጥ ሃይላንድ የምንላቸው ላቸው አካባቢዎች ማለት ነው። ተራራማ አካባቢዎች ወደ ጎንደር፣ ትግራይ እናም አካባቢ ያሉ አካባቢዎች የተወሰነ ፓርት የወሎም አካባቢ፣ ሰሜን ወሎ አካባቢ ያሉ ሰዎች እኔ እንኳን በማቀው ማለት ነው በእንቅርት በጣም ይጠቃሉ። ይሄም የሆነው እንግዲህ ምክንያቱ አፈር ውስጥ አዮዲን ስለዚህ ያለውን ተክሉም የሚበሉትን ምግብ አዮዲን እጥረት ስለሚኖርበት ማለት በተፈጥሮ አፈሩ ነው፣ በራሱ ከአፈሩ ነው፣ ከጨውም ነው። እንደዚህ ነው። አሁን ይሄ ምንድነው? አሁን ይህንን ለመከላከል የሚበሉት ጨው ውስጥ አዮዲን በበቂ ሁኔታ ትሪት እየተደረገ ይህን ለማስተካከል ይሞከራል ማለት ያም ቢሆን ቢሆን እስካሁን ድረስ ይሄ ችግር አለ በአገራችን በሰፊ ሁኔታ። አዎ። ስለዚህ እነዚህ ሰዎች ምን አይነት የተለየ ጥንቃቄ ማድረግ አለባቸው? አመጋገባቸውን ማስተካከል ነው በዋናነት አመጋገባቸውን ማስተካከል ከዛ በኋላ ይህ ጎይተር ደግሞ በተለያየ እንትኖች ሊለወጥ ይችላል ስለዚህ ጎይተሩ በሚያድግበት ጊዜ አንደኛ ወደ ታች አድጎ የመተንፈሻ አካላቸውን የመዝጋት የደም ስራቸውን የመዝጋት እና ለሞትም ድረስ ሊያቀርብ ይችላል ክትትል ያስፈልጋል በጣም በሚያድግበት ጊዜ ማለት ወደ ህክምና መሄድ ግዴታ ነው ያስፈልጋል ሌላው አመጋገባቸውን ነው። ሲቆይ ደግሞ ወደ ካንሰርም ሊቀየር ይችላል፣ በጣም በሚቆይበት ጊዜ። ስለዚህ እነሱ ከሌሎቹ አካባቢ ከሚኖሩ ሰዎች በተለየ አዮዲን ላይ በጣም ትኩረት አድርገው አዮዲን ላይ ትኩረት አድርገው ከዛ በኋላ ደግሞ ያለውን እንቅርት ራሱ ክትትል ይፈልጋል። አንደኛ ቶክሲክ ሊሆን ይችላል በሚቆይበት ጊዜ፣ ሁለተኛ ወደ ካንሰር ሊቀየር ስለሚችል ክትትል ያስፈልገዋል ማለት ነው። ብዙ ጊዜ እንግዲህ የእንቅርት ህመም ያለባቸው ሰዎች የባህሪ ለውጥ በጣም በብዛት የሚታይበት ሁኔታ ነው ያለው። ከዚህ በፊት በጣም ጨዋ የነበሩ ጨዋ ኔሴንስ በጣም መናገር እንኳን የማይችሉ ማይነጫነጩ ወይንም ሰዎች ካሉ ፍጽሞ ባህሪያቸው ይቀየርና በጣም ነጭናጫ፣ በነገሮች ቶሎ ሆድ የሚበሳቸው የማይረጋጉ አይነት ስሜት ይታይባቸዋል። ይሄ እንግዲህ የሚታየው አሁን ሆርሞኑ በብዛት በሚረጭበት ጊዜ ነው። ይሄ የሚሆነው በተለይ በሴቶች ላይ ይሄ በጣም ይከሰታል እና ያለ መግባባት ይፈጠራል በቤተሰብ ያለ መግባባት የመነጫነጭ ያለ መርካት አንዛይቲ ወይ የምንለው የመጨነቅ እንቅልፍ ማጣት ይሄ ችግር አለ በሆርሞን ምክንያት ነው አንዳንዶቹ ደግሞ መድሃኒት ከጀመርን በኋላ የባህሪ ለውጥ አምጥቷል መድሃኒቱ ነው ላይ የሚሉም አለ እንግዲህ ያ አሁን እንግዲህ ያ እነሱ የሚወስዱት ምልክት ነው መድሃኒቱ ያው ለማሻሻል ነው ይሄን እንትን የሚለው አንዳንድ ጊዜ መድኃኒቱ ቶሎ ላይ ሰራ ይችላል ቶሎ ላይሰራ ይችላል። መጠኑ ብዙ ሊሆን ይችላል። አንዳንድ ሳይድ ኢፌክቶችም ሊኖረው ይችላል መድኃኒቶቹ ተስተካክሎ በሰዓቱ ላይ ወሰድ ይችላል። የወር አበባም የመዛባት ምክንያት አለው በመድኃኒቱ ሳይሆን በራሱ ሆርሞኑ በሚጨምርበት ጊዜ ማለት ነው። የወር አበባም እስከ አለመውለድ ድረስ ያደርስ ይችላል። ይሄ ሁሉ ኮንትሪቢዩት ያደርጋል ማለት ነው። በጣም ቆንጆ። አንዳንዴ ደግሞ የእንቅርት ህመም ያለባቸው ሰዎች የልብ ከልብ ጋር ከልብ ህመም ጋር ስሜቱ ይመሳሰላል። መጨነቅ ማፈን ይላሉ እና ምንድን ነው ያገናኛቸው እንቅርትና ልብን? አንዱ እንግዲህ የታይሮድ ሆርሞን ስራ ልብ በደንብ ኮንትራክት እንዲያደርግና ደም እንድረጭ እንዲሁም እንትኑ አመታቱ በትክክል እንዲሆን እንዲያደርግ ነው ዋናው ስራው ማለት ነው። ይህ ደግሞ በጣም በሚጨምርበት ጊዜ የልብ ምት የመጨመር እና የደም ግፊት የመጨመር እንዲሁም ልብ እስከ ማቆም ድረስ እስከ ማቆም ድረስ የልብ አንዱ ምልክት የልብ ምታችን ያው ያለው ከስልሳ እስከ መቶ ነው። ከዛ በላይ ይሆናል። እነዚህ ሰዎች ምታቸው ራሱ ከመቶ በላይ ነው በአብዛኛው እና ይህ ደግሞ ጥሩ አይደለም ለጤንነት እና ልባቸው ጤነኛ አይሆንም ብዙ ጊዜ እና የልብ ምርመራ ያስፈልጋቸዋል እና ለዚህ የሚሆን መድኃኒት ያስፈልጋቸዋል ማለት ነው። በጣም ቆንጆ። እንግዲህ ቀደም ሲል የአመጋገብ ስርዓታችንን ማስተካከል አለብን ስንል ነበር። እንደው በስፋት ማንሳት ስላለብን ምን አይነት ምግቦችን ነው በተለይ አዮዲንን መተካት የሚችሉ ምግቦች በስፋት እናንሳቸው። ምን አይነት ምግቦች ነው ከነሱ የምናገኘው፣ ምን ያህል ነው ጠቀሜታው የሚለውን እናንሳቸው። አዎ፣ እንግዲህ እነዚህ ምግቦች ብዙ መመገብም ሳይሆን ትንሽም ከወሰድን ከሁሉም ከሁሉም አይነት ከወሰድን የአዮዲን እጥረት አይከሰትም። አሁን ቅድም እንደ ጠቀስኩልሽ አሳ፣ እንቁላል፣ ስጋ ምናምን ከዛ ውስጥ ይገኛል። ብዙ ከምንመገባቸው ምግቦች ውስጥ አዮዲን አለ አዮዲን አለ። ነገር ግን እንደዚህ ሃይላንድ በሆኑት አካባቢዎች ላይ ያው አፈሩ ችግር ስለሚኖር ነው እንጂ ብዙ ጊዜ የአዮዲን ፕሮብሌም ከተማ ውስጥ አይኖርም። አንዳንዴ ያው እኛ ብዙ ጊዜ የአዮዲን እጥረት ነው ስለምን አዮዲንን የምናገኘው ከጨው ብቻ ነው ብለን ስለምናስብ፣ ምግባቸው ላይ ጨው የሚከለከሉ ሰዎች በሌላ ሕመም እንዴት ነው ማለት፣ አዮዲን ከጨው ብቻ አይደለም የሚገኘው፣ እንግዲህ አሁን ከጠቀስኩልሽ ምግቦችም ስለሆነ፣ ጨው የሚከለከል ሰው ጨውን መቀነስ ይኖርበታል እንጂ ግዴታ አዮዲን አጣለው ብሎ ማሰብ አይኖርበትም ማለት ነው። በጣም ቆንጆ። በሰውነታችን ውስጥ የሚገኙ እጢዎች የተለያዩ ንጥረ ነገሮችን በማምረት የሰውነታችን ስርዓት ከፍተኛ አስተዋጽኦ ያደርጋሉ። ከነዚህ እጢዎች መካከል ታይሮይድ የሚባለው እጢ አንደኛው ነው። ከነዚህ እጢዎች የሚመረተው ንጥረ ነገሮች በሚበዛበት ወይም በሚያንስበት ጊዜ ሰውነታችን የተለያዩ ምልክቶችን ያሳያሉ። ለታይሮይድ ንጥረ ነገሮች መብዛት የሚከሰተው እንቅርት ይባላል። የአዮዲን እጥረት በዋናነት የሚጠቀስ የእንቅርት መንስኤ ነው። ሌሎች እንደ ካንሰር፣ የታይሮዲቲ መቆጣት ወይም ኢንፌክሽን የሚያመጡ ቢሆንም የመከሰት እድላቸው ግን በጣም አናሳ ነው። የተለያየ አይነት የእንቅርት በሽታ ሁኔታዎች አሉ። እነዚህን የተለያየ እንቅርት በሽታዎች በሰርጂካል ህክምና የሚሰጥበት ቦታ አንዱ እና ዋናው የዘውዲቱ ሆስፒታል ነው። ከምክንያቶቹ ውስጥ አንዱ እንቅርት የአዮዲን ደፊሸንሲ ወይም የአዮዲን እጥረት ነው። በአብዛኛው በሀገራችን በሰሜኑ ክፍል የሚከሰት ነው። እንዲሁም በተለያዩ የአገሪቱ ክፍል በአዲስ አበባ ውስጥም የሚገኝ ነው። እንቅርት የተለያዩ ሌሎችን ኮዞች አሉት፣ ምክንያቶች ይኖሩታል ማለት ነው። አንዱ እጢ ራሱ እጢ ሲፈጥር ማለት ነው፣ ወይም ኒኦፕላዝም የምንለው ነው። ሌሎችም እንደዚሁ ታይሮቶክሲኮሲስ የምንለው የሆርሞን መብዛት፣ በዛ ምክንያት የሚመጣ የእጢ ችግር ይኖራል ማለት ነው። እነዚህን የእጢ ምክንያቶች እንደ የምክንያታቸው የተለያዩ ምርመራዎችን በማድረግ ኦፕራሲዮን የሚያስፈልገውን በኦፕራሲዮን እንሰጣለን። ከኦፕራሲዮን በኋላም ክትትል እናደርጋለን። በኦፕራሲዮኑ የሚመጡትንም ኮምፕሊኬሽኖች እንደዚሁ እንከታተላለን። ከቅርብ ጊዜ ወዲህ ያፍናታል። ምግብ መዋጥ አችልም። በውሃ አድርጋ ነው ምጥ አሁን ራሱ በውሃ እያደረገች ነው። ያልባታል ልብ ምታ ምናምኗ ዝቅ ስል ከፍ ማለት አትችልም እና ውስጥ የን ይበላኛል ነው የምትለው የደምስ ሴሎች እየሄደ ያመኛል ነው የምትለው እና በጣም ነው አሁን የሚያማት እና አስቸጋሪ ነው። መሽታው ሀያ አመት አካባቢ ይሆናል በትንሽነት የቆየው አሁን ግን ወደ አራት አመት አምስት ዓመት ወዲህ እያደገ ባህሩን እየቀየረ እያመማት መጣ። ከአመት ወዲህ ደግሞ በጣም የባሰባት ነበር። መንገድ ዝግ ስለሆነ መታ መታከም አልቻለችም እና በዛ ነው እኔ በፊት ራሴ ላያላየሁትን ወንድሞቼ ናቸው ያዩት ሲያዩት መጣው እኔ በመስታወት ሲያይ ደግሞ እውነት እብጠት ነገር አለ እብጠት ነገር ሲያይ እውነት ነው ለካ የሚነግሩኝ ያልኩትና መጣሁት ሁሉም የእንቅርት አይነቶች ምልክቶች ላይኖራቸው ይችላል ህክምናው እንደ መንስኤው የሚለያይ ሲሆን እንደ እንቅርቱ መጠን የህመም ምልክትና እንቅርቱ እንዲከሰት እንዳደረገው መሰረታዊ ችግር ይለያያል እንቅርት ህመም ላይ ትኩረት አድርገን ቆይተናል። እንቅርት ህመም እንግዲህ ከመጀመሪያው ጀምሮ እስከ ካንሰር ደረጃ እንዴት ይቀየራል? ምን አይነት ህክምናዎች አሉት? መቼስ ወደ ምርመራ መሄድ አለብን? የሚሉትና በስተር ጉዳዮች ስናነሳሳ ነበር። ጥሩ መረጃ እንዳገኛችሁበት ተስፋ አደርጋለሁ። እንግዲህ መጪው የምንወስዳቸው ምግቦች ብንመርጥ ጤናችንን ብንጠብቅ፣ ይህን መልዕክት ማስተላለፍ እንወዳለን። በጤና ይቆዩ።